ጠቅላይ ሚኒስትር ዶክተር አብይ አህመድና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ጋራ ከምዕራብ ወለጋ ቤጊ ወረዳ ነዋሪዎች ጋር ተወያይተዋል። ውይይቱን የታደሙ አንድ የወረዳው ነዋሪና የቤጊ ከተማ ከንቲባ ሰላምና የመሠረተ ልማት አውታሮች የውይይቱ ዋና ጉዳዮች መሆናቸውን ተናግረዋል። ናኮር መልካ ከነቀምቴ ዘግባለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በምዕራብ ወለጋ ዞን ቤጌ ወረዳ በመገኘት ከወረዳው ማህበረሰብ አባላት ጋር ውይይት ማድረጋቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጽህፈት ቤቱ በድረ ገጹ እንዳሰፈረው ነዋሪዎቹ የመሰረተ ልማት እጦትን እንደ ዋነኛ ችግር አንስተዋል። ጠቅላይ ሚኒስትሩና የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ ለሰላምና ልማት መረጋገጥና ለአንድነት አስፈላጊነት ለህዝቡ ንግግር ማድረጋቸውን የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ጠቅላይ ሚኒስትር አብይ አህመድ የአስፋልት መንገድና መብራትን በተመለከተ የፌዴራል መንግስት የቤት ስራውን ወስዶ የሚሰራ መሆኑን ጠቁመው ህብረተሰቡ በመግባባት ችግሮቹን እንዲፈታ መልዕክት አስተላልፈዋል። አንድነት ሲመጣ ለውጥ እንደሚኖር ታይቶ ነበር። ዛሬስ ምንድን ነው? የተቸገር ነው። እኛ የነገውን እያየን ነው። ሰው ደግሞ የትናንቱን እያየን ነው የትናንቱን እናውቃለን። ያደግንበትም ስለሆነ እኛ ስለሱም እያወራ መኖር አንፈልግም። አርባ አመትም መቆየት አንፈልግም። በአጭር ጊዜ ውስጥ አላማችንን ካሳካን እኛ ያየነው ነገር ልዩ ነገር ነው። አይናችሁ ከተከፈተ ለሌላውም ትተርፋላችሁ። ታሪክና ባህላችን ኦዳ ስር ውጭ ብሎ መመካከር ነው። መነጋገር ይቻላል፣ መተቻተትም ይቻላል። ከመገዳደል ግን መውጣት አለብን። የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ለማ መገርሳም ስለሰላም ሰላም አጽንኦት ሰጥተው ያነሱ ሲሆን በተለይ አርሶ አደሮችን ተጠቃሚ የሚያደርጉ የግብርናና መስኖ ስራዎች ላይ መሰራት አለበት ማለታቸውን የክልሉ መገናኛ ብዙኃን ኦቤን ዘግቧል። ከልማት ጋር ተያይዞ ቤጊ ብቻ ሳይሆን መላ ኦሮሚያ ውስጥ ችግር አለ። ቤጊ ለብቻ የተጠቀመው ነገር ወይም ያጣው ነገር የለውም። የክልሉ መንግስት የኦሮሞን ህዝብ ህይወት ለመቀየር በዝናብ ላይ ብቻ ተመስርተን ሳይሆን ያለንን ገንዘብ አውጥተን በመስኖ ላይ እየሰራን ነው። አብዛኛው የመስኖ ስራ ደግሞ ምዕራብ ላይ ነው ያለው። ያለምንም ጥቅም እንዲሁ የሚፈሱ ብዙ ወንዞች አሉ። በዚህ ላይ እንሰራለን። ነገር ግን ሰላም የሁሉም ነገር መሰረት ነው። ሰላም ከሌለ እንዴት የልማት ስራ ማከናወን ይቻላል? እንዴት መስራትም ሆነ ሰው መሆን ይቻላል? በውይይቱ ላይ ከተሳተፉት መካከል አቶ ቀልቤሳ አርፋሳ የጠቅላይ ሚኒስትሩ ቅጽበታዊ ጉብኝት እንዳስገረማቸው ከተናገሩ በኋላ በውይይቱ ወቅት በዋነኝነት ያነሷቸውን አንኳር ጉዳዮች አብራርተዋል። አገር የሚመራ መንግስት እዚህ መጥቶ ከእኛ ጋር አቧራ ውስጥ ቁጭ ብሎ ችግራችንን ስላየልን በጣም ደስ ብሎናል። የልማት ችግርንም በተመለከተ ለምሳሌ መንገድ፣ ውሃ፣ መብራት፣ ትምህርት ቤት ሆስፒታልም ቢሆን ተገነባ እንጂ በቂ ሐኪም፣ መድኃኒት የለውም። እሳቸውም በዚህ ላይ አስተያየት ሰጥተዋል። የከተማው ከንቲባ አቶ አብዱል ከሪም ከበደ ጠቅላይ ሚኒስትሩ የወረዳው ነዋሪዎች ላነሱላቸው ጥያቄዎች መልስ መስጠታቸውን ጠቅሰው በአካባቢው ታጣቂዎቹ ሲንቀሳቀሱ የነበረ የኦሮሞ ነጻነት ግንባርና ኦሮሞ ዲሞክራሲያዊ ፓርቲ መካከል የተፈጠረውን አለመግባባት በሽምግልና ለመፍታት የተጀመረው ሂደት ተጠናክሮ እንደሚቀጥል ማውሳታቸውን ገልጸዋል። ጠቅላይ ሚኒስትሩ ከሁሉም በላይ ሰላምን ማስፈን የወረዳው ነዋሪዎች ትኩረት እንዲሆን አበክረው ተናግረዋል ብለዋል። ሰላማችንን አብረን እንመልሳለን፣ አንድነታችንንም እናጠናክራለን። ነገር ግን ገጠርን ከገጠር ገጠርን ከከተማ የሚያገናኝ መንገድ የለንም። የሚመረተውን ምርት ጥቅም ላይ ስለማይውል በዚህም በኩል ችግር አለ። መንግሥት ከኛ ርቆ ስላለ ረስቶናል ብለው ነው ጥያቄ ያነሱላቸው እሳቸውም፣ ቃል የገቡልን ሰላሙን ተግባብተን ወደ ነበረበት እንመልሳለን ብለው ነው የተነሱትንም የልማት ጥያቄዎች በሂደት ለመመለስ በትግስት ጠብቁም ብለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።